የስቶኮልም ትዕይንት ህዝብ አዘጋጆች ፍሪ ዳዊት የሚባለው እንቅስቃሴና ና ክልቱር ሁሰት በመባል የሚታወቀው የስቶኮልም የባህል ማዕከል ነው። ትዕይንተ ህዝቡም በንግግር የከፈቱት የፍሪዳዊት እንቅስቃሴ ሊቀመንበር ሌይፍ ኦብሪንክ ናቸው። ስለ ትዕይንተ ህዝቡ ዓላማ ከዶይቼ ቬለ ለቀረበላቸው ጥያቄ ሲያብራሩ ያለምንም ችሎትና ህግ የታሰረበትን ጊዜ የምናስታውስበት አጋጣሚ ነው። ዳዊት በህይወት እንዲኖር ሊያግዝ የሚችል ዋስትና ነው። ከዚህ ቀደም በተለያየ ጊዜ የተለያየ ትዕይንተ ህዝብ ተካሂደው ነበር። እንደዚህ አይነቱ መሰባሰብና ትዕይንት እንዴት ነው እስረኛውን ዳዊት ሊያግዘው የሚችለው? እኛ ይህን በምናደርግበት ወቅት በኤርትራ መንግስት ላይ ትልቅ ጫና ነው የምንፈጥርበት። ዳዊት ይስሐቅ እንዲሁም አብረውት የታሰሩት ሌሎች ጋዜጠኞችና ፖለቲከኞች በእስር ቤት ተጥለው እንዳይረሱ ትልቅ እገዛ ያደርጋል የሚል እምነት አለን። ስለዚህ በየጊዜው ዳዊት እስከሚፈታ ድረስ እንቅስቃሴያችን ይቀጥላል። ዳዊት ይስሐቅ ከ14 ዓመት በፊት ከታሰረ በኋላ ከ10 ዓመት በፊት ለሁለት ቀናቶች ተፈቶ ነበር። በወቅቱ በስዊድን መገናኛ ብዙሃን ትልቅ መነጋገሪያም ርዕስ ሆኖ ነበር። እንደገና ወደ እስር ከተመለሰ በኋላ ግን ስለ ህይወቱ ብዙ የሚታወቅ ነገር የለም። ሌይፍ ኦብሪንግ ግን በህይወት አለ ብለው ያምናሉ። ከዳዊት ጋር ማንም ሰው እንዲገናኝ አይፈቀድም። ሁሉም የጠየቁ አካላት አፍሪካ ህብረትን፣ ቀይ መስቀልንና የተባበሩት መንግስታትን ጨምሮ አንዳቸውም አልተፈቀደላቸውም። ስለዚህ መቶ በመቶ በእርግጠኝነት መነጋገር ባይቻልም በህይወት አለ ብለን እናምናለን። ምንጮቻችንም ይህንኑ ነው የሚያመላክቱት። የኤርትራ መንግስትም በህይወት መኖሩን ነው የሚናገሩት። ትዕይንተ ህዝቡ ጋር በተያያዙ የውይይትና የፊልም ዝግጅቶች ነበሩ። ውይይቱ በአጠቃላይ ስለ ኤርትራ ሁኔታና የወደፊት ላይ ያተኮረ ነበር። ከውይይት ተሳታፊዎች መካከል አንዱ በቅርቡ ኤርትራ ደርሶ የተመለሰ የስዊድን ጋዜጠኛ ውስጥ ውስጡ የታሰሩ ሰዎች ቢኖርም ኤርትራ ሰላምና ህዝቡን በነፃ የሚንቀሳቀስባት ሀገር ሆና ነው ያገኘኋት ሲል ገልጸዋል። በሌላ በውይይቱ ላይ ከተሳተፉት እንግዶች መካከል የጋዜጠኛ ዳዊት ኢሳቅ የመጀመሪያ ልጅ የሆነችው የ21 ዓመቷ ቤተልሔም ዳዊት ነች። ቤተልሔም በትዕይንተ ህዝቡ ላይ ሆነ በውይይቱ ላይ የብዙዎቹን ልብ የነካ ንግግር አሰምታለች። በእውነቱ እንደዚህ አይነት ትዕይንተ ህዝብ ሆነ ውይይት ለአባቴ ትልቅ ጥቅም አለው። አንደኛም በህይወት መኖሩን እንዲቀጥል፣ ሁለተኛ ደግሞ እንደ ምልክት ሆኖ ኤርትራ የምትገኝበትን ሁኔታ አመላካች ይሆናል። ዳዊት ከሁሉም በላይ የነፃነት ምልክት ነው። በዳዊት ይስሐቅ መታሰር ምክንያት ረዘም ላሉ ዓመታት በስዊድን የተለያዩ እንቅስቃሴዎች ሲደረጉ ቆይተዋል። በተለይ ለቤተሰቦቹ ከፍተኛ ሸክምና ችግር እንደሆነም ይወሳል። በቅድሚያ የተጠቂ ልጅ ሆኖ መኖር ምን ይመስላል? ቤተልሔም ስትመልስ፣ በእውነቱ የአባቴ መታሰር በጣም የሚያሳዝን ክስተት ነው። ያለ አባት እንዳድግ ተዳርጊያለሁ። ገና የሰባት ዓመት ልጅ ሆኜ ነው አባቴን የተነጠፉት ሆኖም በሐዘን ተኮር ብቼ ተጠቂ መሆንን አልመረጥኩም። በአባቴ ላይ የደረሰው ነገር ለፍትህና ለነፃነት እንድታገልና እንድነሳሳ ብርታት ሆኖኛል። አሁን የሆነው ሆኗል። መደረግ ያለበት ነገር ላይ ብቻ ነው የማተኩረው። በመጨረሻ ቤተልሔም ዳዊት የአባቷ ጉዳይ የፖለቲካ ጥያቄ ብቻ ሳይሆን በሰብአዊ ጎኑ መታየት ይኖርበታል ስትል ለዶይቼ ቬለ በሰጠችው ቃል ደምድማለች። ተጠናክሮ ለቀረበው ዘገባ ቴዎድሮስ መረቱ፣ ስቶክሆልም ስዊድን።